Oh, ኢትዮጵያ ከአንድ ሳምንት በኋላ በዩናይትድ ስቴትስ ሲያትል ከተማ በሚካሄደው አለም አቀፍ የቡና ትርኢት በጉልህ የምትተዋወቅ ወካይ ሀገር ሆና መመረጧ ተገልጿል። ዝግጅቱ ከፍተኛ ደረጃ ያለውን ቡናዋን ለማሳየትና ግንዛቤ ለመፍጠር ለኢትዮጵያ እድል የሚሰጥ መሆኑን በኢትዮጵያ የዩናይትድ ስቴትስ የአለም አቀፍ የልማት ድርጅት ዩኤስኤአይዲ አስታውቋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል።በአሜሪካ በአሜሪካ የስፔሻሊቲ ቡና ማህበር የተዘጋጀው የቡና ትርኢት በየአመቱ የሚካሄድ ነው። እንደ አውሮፓውያን አቆጣጠር ከሚያዚያ ዘጠኝ እስከ አስራ ሁለት የሚካሄደው የዘንድሮ ትርኢት ግን ኢትዮጵያ የምትጎላበት እንደሚሆን ተገልጿል። በኢትዮጵያ የዩናይትድ ስቴትስ አለም አቀፍ የልማት ተራድኦ ድርጅት የኢኮኖሚ እድገትና ትራንስፎርሜሽን ቢሮ ኃላፊ ጋሪ ሮቢንስ ለቪዮኤ እንዳሉት ኢትዮጵያ ወካይ ሀገር ሆና ተመርጣለች። እንደ እርሳቸው አባባልም ይህ ከፍተኛ ጠቀሜታ ያለው እድል ነው። ይህ ማለት ኢትዮጵያ በዝግጅቱ ሁሉ በጉልህ ትተዋወቃለች ማለት ነው። የተለዩ የግብይት ሰነዶች ይኖራሉ። የተለየ የኢትዮጵያ ቦታም ይኖራል። ሐሳቡ ምንድን ነው? በጉባኤው ላይ ለመሳተፍ ከሚገኙት ከአስር ሺህ በላይ ሰዎች መካከል የኢትዮጵያን ጠቃሚነት ማጉላት ነው። ኢትዮጵያ የቡና የትውልድ ቦታ እንደመሆኗ መጠን በቡና ጠጪዎች በቡና አምራቾችና በቡና አዘጋጆች መካከል የተለየ ቦታ ትይዛለች። እናም ይህ ዝግጅት ከፍተኛ ደረጃ ያለውን ቡናዋን ለማሳየትና ስለ ቡናዋም ግንዛቤን ለመፍጠር ለኢትዮጵያ እድል የሚያስገኝ ነው። የሲያትሉ የቡና ንግድ ትርኢት ኢትዮጵያውያን አምራቾች፣ አዘጋጆችና ላኪዎች የንግድ ትስስር እንዲፈጥሩ የሚረዳ መሆኑንም ሚስተር ሮቢንስ አብራርተዋል። ወደ ሲያትሉ ዝግጅት የሚሄዱ ሰዎች የሚያገኙት ጥቅም በሁለት መንገድ የሚታይ ነው። አንደኛ፣ አንዳንድ ቡና አብቃይና ላኪዎች ፉክክሩ ምን እንደሚመስል እንዲመለከቱ እድል ይሰጣል። ሰባት መቶ የተለያዩ ዝግጅቶችን ያያሉ። ሌሎች አገሮች ምን እያመረቱ እንደሆነ፣ ለቡናቸው ዋጋ እንዴት እንደሚሰጡ፣ እንዴት እንደሚነግዱ ያያሉ። እናም በጣም አስፈላጊ የሆነውን የገበያ ቦታ አስመልክቶም ግንዛቤ ይወስዳሉ። ራሳቸውን ችለው ወደ ኢትዮጵያ መጓዝ የማይችሉ ዓለም አቀፍ ሸማቾችም የኢትዮጵያን ላኪዎች፣ አዘጋጆችና አምራቾች የማግኘት ዕድል ያገኛሉ። የቡናው ሁኔታ ምን እንደሚመስል በተሻለ ሁኔታ ለመረዳትና በእነዚህ የንግድ ትርኢቶች ላይ በጣም አስፈላጊ የሆነውን ግንኙነት ለመፍጠር በገዥና በሻጭ መካከል ደግሞ የግዥ ውል ለመፍጠር ይረዳቸዋል። ወደ ሲያትል ከሚያመሩት ኢትዮጵያውያን ተሳታፊዎች መካከል ያኮፊ ሮስተርስ የተባለው ድርጅት ባለቤትና ስራ አስኪያጅ ሳራ ይርጋ አንዷ ናት። በተለይ ኢትዮጵያ በዝግጅቱ እንድትጎላ መመረጧ የሚገኘውን ጥቅም እንደሚጨምረው ታምናለች። እኔ አሁን የምጠብቀው ዓለም ሁሉ ወደዛ ወደ ኢትዮጵያ ፓቪሊየን የሚመጣ ነው የሚመስለኝ። ምክንያቱም በትልቅ ትኩረት ተሰጥቶት ፕሮሞት እየተደረገ እየተዋወቀ ያለ ነገር ስለሆነና ለእኛ በጣም ትልቅ እድል፣ ሌላ ጊዜ ቢሆን ሩቲን ነገር ነው። ሁሉም ቡትኩል ኦፖርቹኒቲ ነው ያለው። ኢትዮጵያ ተመርጣ ግን እንደ ቡና መገኛ ሀገርነቷ ያ ክብር ተሰጥቷት ደግሞ የተለየ አይነት ዝግጅት ሲኖር እርግጠኛ ነኝ በጣም እዛ የሚመጣ በሙሉ የኢትዮጵያን ፓቪሊየን ሳያየ ሄድም ከዛም ደግሞ የእኛን ማንነት የቡናችንን ጥራትና ለቡናችን የምንሰጠው ነው ክብር ሳያሄድም ብዬ አስባለሁ። ኢትዮጵያ የተመረጠችበት የዘንድሮው የቡና ትርዒት የዚች ሀገር ተሳታፊዎች ቁጥር እንዲጨምርም ምክንያት ሆኗል። በዩኤስአይዲ የግብርና እድገት ፕሮግራም የውጭ ንግድ ስራ አስኪያጅ ብስራት ኤርሚያስ ይህንኑ የሚያብራራው፤ ባለፈው ዓመት ብንመለከት ከአስራ አምስት እስከ ሀያ የሚሆኑ ኤክስፖርተሮች ብቻ ነው በዚህ እንትን ላይ የተሳተፉት የነበረው። አሁን ግን ከአርባ ያላነሰ ይበልጣል ብለን ነው እኛ የምናስበው ነገሮች ተሳክተው የሚሆን ከሆነ ከአርባ በላይ ኤክስፖርተሮች ይሳተፋሉ ብለን ነው እየገመትን ያለ ነው። በዛ ልክ ነው ዝግጅቱ እየተደረገው። በቡና ምርትና ንግድ ዘርፍ የተሰማሩ ኢትዮጵያውያን በእንደዚህ አይነት ታላላቅ መድረኮች ይሳተፉ ዘንድ ስራዎች ሲሰሩ መቆየታቸውም ተገልጿል። በዩኤስአይዲ በሚደገፈው የግብርና ምርት ንግድ መሪ ሴቶች ጥምረት ፕሮግራም የስርዓተ ጾታ ቡድን መሪ ራሄል ተሰማ እንዳለችው በተለይ ሴቶቹ መረጃ ያገኙ ዘንድ የተለያዩ ጥረቶች ተደርገዋል። አንደኛው የፕሮጀክታችን አላማ ምንድነው፣ በግብርና ንግድ ዙሪያ ላይ ያሉ ሴቶች መረጃ እንዲያገኙ ማድረግ፣ እንደዚሁም የገበያ እድሎችን እንዲያገኙ ማድረግ ነው ከዚህ በመነሳት አሁን በቅርቡ በሚደረገው ዝግጅት ላይ ደግሞ ቡና ላይ አምራች ነጋዴዎች እና እንደዚሁም ኤክስፖርተሮችን ጨምሮ እኛ ፕሮጀክት ውስጥ ለሚሳተፉ መረጃውን በማስተላለፍ እና እንደዚሁም የተለያዩ ድጋፎችን በማድረግ ለምሳሌ የተለያዩ ስፖንሰሮች አሉ። ከእነሱ ጋር እንዲገናኙ ማድረግ እና ሪኮመንዴሽኖችንም እንሰጥ ነበረ። ሰሞኑን ወደ ሲያትል ከሚያመሩት ተሳታፊዎች የተወሰኑት የገንዘብ ወጫቸው የተሸፈነው በዩኤስኤአይዲ ነው። የገንዘብ ድጋፍ የሚደረገው በተለይ ከዚህ ቀደም እንደዚህ ባሉ ታላላቅ የቡና ዝግጅቶች ላይ ላልተሳተፉት እንደሆነ የድርጅቱ የስራ ኃላፊዎች አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ